ዮሐንስ፣ ዶክተር መረራ ጉዲና ዛሬ ፍርድ ቤት እንደቀረቡ ሰምተናል። ምን ተባለ? እንግዲህ ዛሬ ከሰዓት በኋላ ነው የቀረቡት። መርማሪዎቻቸው ምንድን ነው ያሉት ምርመራ እያካሄድ ነው የቀረቡበት የአራዳ መጀመሪያ ደረጃ ፍርድ ቤት የቀጠሮ ችሎት የሚባል ነው እና መርማሪዎቹ ከኢሜይል አድራሻቸው፣ ከተለያዩ ነገሮች የተጠረጠሩበት ወንጀል ያስረዳልናል ያሉትን መረጃዎች የተወሰነ ተርጉመናል፣ የተወሰነ ደግሞ ገና በማስተርጎም ላይ ነው ያለ ነው የሚል አቀረቡ። ምክንያቱም ዳኞቹ ምን ሰራችሁ ምን ቀራችሁ የሚል ነገር ጠይቀዋቸው ነው ይህንን ያሉት እና የተወሰነ ሌላ የተጠረጠሩበት ወንጀል ያስረዱ ነገሮችን እያየን ነው የሚል ነገር አቀረቡ። በጠበቆች በኩል ደግሞ ላለፉት አርባ አመታት በፖለቲካ ያሳለፉ ንብረት ያላቸው የሚታወቁ የፈለገው ነገር ዋስትና ሲይዘው መውጣት የሚችሉ ስለሆኑ የዋስትና መብታቸው ይጠበቅላቸው ብለው ተናግረዋል። ጠበቆቻቸው ሶስት ጠበቆች ናቸው። በተጨማሪ ደግሞ ዶክተር መራራ ራሳቸው ምንድነው ያሉት እኔ እድሜ ሙሉ ስለ ሽብር ሳስተምር ነው የነበርኩ እኔ ሰላማዊ ታጋይ ነኝ። ስለዚህ ስለ ሽብርም ሳስተምር የነበርኩ ሰው እንዴት በዚህ ነገር ተጠርጥሬ ዋስትና መ እከለከላለሁ የሚል ቅሬታ አቅርበው ነበረ። በዚህ በኩል መርማሪዎች ያቀረቡት ነገር ምንድን ነው? በጸረ ሽብር ነው የጠረጠር ናቸው እና የዋስትና መብት ሊሰጣቸው አይገባም፣ ተጨማሪ ጊዜ ቀጠሮ ይሰጠን የሚል ጥያቄ አቅርበው ነበረ። ስለዚህ ዳኞቹ ግራ ቀኝ በማየት ለጥር አስራ ስምንት ተለዋጭ ቀጠሮ ሰጥተዋል ማለት ነው። እንግዲህ ዮሐንስ፣ ብዙ ምዕራባውያን ዲፕሎማቶች እዚሁ ፍርድ ቤት ቀርበው እንደነበረ እና እንደተከታተሉ ሰምቻለሁ። ምን አሉ? እንግዲህ ዲፕሎማቶች ብዙ ጊዜ ችሎቱን መከታተል እንጂ የሚያቀርቡት ጥያቄም የለም መብትም የላቸውም። እንደ ማንኛውም ቤተሰብ እንደ ማንኛውም ጋዜጠኛ ለወከላቸው ሀገር መጥተው ሁኔታውን እንዴት እየሄደ ነው የሚል የማየት የመከታተል ጣን ያላቸው የጀርመኑ የውጭና የህዝብ ግንኙነት ኃላፊ በጀርመን ኤምባሲ ያለት ቤንጃሚን ሀናን ጨምሮ የበርካታ ሀገሮች ዲፕሎማት ተወካዮች ተገኝተዋል። በርካታ የውጭና ሀገር ውስጥ ጋዜጠኞችም ተገኝተዋል። ቤተሰቦቻቸው፣ የፓርቲው አባላትና ደጋፊዎችም ተገኝተዋል እና በርካታ ሰው ተሰብስቦ ነበረ ይህንን ሁኔታ ለመታዘብ ያው ግን ችሎቱ ቢሮ ውስጥ ነው የሚካሄደው። አዳራሽ ተደርጎ አይደለም ችሎት የሚሰየመው። ቢሮ ውስጥ ነው የሚገባው ጠበቆች እና ዶክተሩ ብቻ ነው በዛ መገኘት የተፈቀደላቸው። አንድ ገጠመኝ የምነግርሽ የሁላ ሰው አሰብስፎ ያለው ችሎት ውስጥ መገኘት ስለማይችል ብቸኛ ምንጩ ጠበቆቹ ናቸው። እና ጠበቃዎችን በምንጠባበቅበት ጊዜ አንደኛውን ጠበቃ ከወጡ በኋላ ስንጠይቃቸው የመድረኩ የህዝብ ግንኙነት ኃላፊ ለጋዜጠኞች መግለጫ አይሰጡም ብለው ዲፕሎማቱና ጋዜጠኛውን ያናደዱበት አጋጣሚ ይል ነበረ። እንግዲህ ፕሬስ ነፃነት የሚታገል አንድ የትልቅ ፓርቲ አመራር የስራ አስፈጻሚ ለጋዜጠኞች እንዴ ምን እናድርግ? ጋዜጠኛው ብቸኛ አማራጫችን ጠበቆች ናቸው። ለምንድን ነው ከዛ አንደኛውን ጠበቃ ሲከለክሉ? ዶክተር ያዕቆብም ነበሩ፣ ሌላ አቶ መሀመድ የሚባሉ ነበሩ። ወደ ሌላው ሄደን ነው እንግዲህ እኛም የነገርኩች ዜናም ለመናገር ይቻል ነው። አቶ ወንድሙ ኢብሳ የሚባሉ ጠበቃ የእሳቸውን መመሪያ ጥሰው ነው የሰጡት እና በጣም ጋዜጠኞችንና ዲፕሎማቶችን ያሳዘነ ሁኔታ ሆነው አልፈዋል። አዜሯ አመሰግናለሁ። ዮሐንስ ገብረ እግዚአብሔር ለሰጠኸን ማብራሪያ። እኔም አመሰግናለሁ።